It's summer! በደቡብ ወሎ ዞን አምባሰል ወረዳ ከ227 ሚሊዮን ብር በላይ ወጪ ተደርጎበት የተሰራው የውጫሌ ግሸን ማርያም መንገድ ትናንት ተጠናቆ ተመረቀ። ይለናል የደሴው ዘጋቢያችን ነው ያጠናቀረው። መንገዱን መርቀው የከፈቱት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር የመንገዱ መዳረሻ በሆነችው ግሸን ማርያም አካባቢ የሚስተዋሉ የመሰረተ ልማት ችግሮችንም በቅደም ተከተል ለመፍታት እንደሚሰራ መናገራቸውን ጠቅሶ መስህን አራጌ ተከታዩን አድርሶናል። ሰባ አንድ ኪሎ ሜትር የሚሸፍነው የውጫሌ ግሸን ማርያም መንገድ ስራ ፕሮጀክት የኢኮኖሚያዊና ማህበራዊ ፋይዳው የጎላ እንደሆነ ነው የተነገረለት። ከሰሜን ኢትዮጵያና ከምዕራባዊ የአማራ ክልል ወደ ታሪካዊዋና የእምነት ስፍራ ወዳነችው ግሸን ደብረ ከርቤ ማርያም ለሚመጡ ምዕመናን አማራጭ መንገድ ከመሆን ባለፈ ከሰባ ኪሎ ሜትር ያላነሰ ተጨማሪ ጉዞ ያስቀራል። እንደ ፕሮጀክቱ ስራ አስኪያጅ አቶ ፍሬዘር አትክልት ፕሮጀክቱ በ2006 ዓመተ ምህረት ሲጀመረ በአምስት ዓመታት ይጠናቀቃል ተብሎ ቢታቀድም አንድ ዓመት ዘግይቶ ነው ለምርቃን የበቃው። ስራ አስኪያጁ ዝርዝር ምክንያቶችን ያስቀምጣሉ። ባጋጠመው የበጀት ችግረት ምክንያት ሁለተኛ ደግሞ ከቦታው ተፈጥሮ አቀማመጥ ከባድነት መንገዱ ከባድ ከመሆን የተነሳ የመጨረሻዎቹን ስድስት ሰባት ኪሎ ሜትሮች በፍንዳታ ነው ፈንጂ እጥረት መኖሩ ፈንጂ ከውጭ የሚገባ ነገር ከመሆኑ የተነሳ የእሱም አቅርቦት ውስን በመሆኑ የፕሮጀክቱ አፈጻጸም ለአንድ ዓመት ያህል ሊዘገይ ይችላል። መንገድ ስራው በድህነት ለተጎዱ፣ በመሰረተ ልማት አቅርቦት ለተጎሳቆሉ የአካባቢው ነዋሪዎች ከሕይወት እኩል ዋጋ የሚሰጠው ነው ይላሉ። የአምባሰል ወረዳ ምክትል የምክትል ዋና አስተዳዳሪ አቶ ጌታቸው ጽጌ በወሊድ ምክንያት ባለፉት ሁለት ሶስት ዓመታት ከ23 በላይ እናቶች በቃሬዛ ላይ የሞቱበት ወረዳ ነው። በመንገድ እጦት ምክንያት ማለት ነው። ስለዚህ መንገድ ፋይዳው በጣም ብዙ ነው። በኢኮኖሚም ዘርፉ ብንሄድ በስራ ዕድል ፈጠራ፣ በተለያዩ ዘርፎች ላይ ወንድሞቻችን፣ ቤተሰቦቻችን የመኪናን ስዕል ካልሆነ በስተቀር መኪናን በአካል የማያውቁት ብዙ የትየለል ማህበረሰብ ያለበት ወረዳ ነው። ልማትም የናፈቀው ወረዳ ነው። ይህም መሰረት ተደርጎ ከጨፌ ማርያ የግሸን መንገድ መሰራቱ ትልቅ አስተዋጽኦ ያበረከተበት ሁኔታ ነው ያለው የክልሉ መንግስት ስለ ዘርፉ ትልቅ ትኩረት መስጠቱን ያመለከቱት ደግሞ የአማራ ገጠር መንገድ ስራዎች ኮንስትራክሽን ኤጀንሲ ዋና ስራ አስኪያጅ አቶ መብት አድማሱ ናቸው። ስራ አስኪያጁ በአጠቃላይ በዚህ ዓመት በክልሉ ለሚሰሩ የመንገድ ፕሮጀክቶች መንግስት ከአንድ ቢሊየን ብር በላይ መመደቡን ጠቁመው ከግማሽ ቢሊየን ብር በላይ የሚሆነው በእሳቸው ተቋም የሚንቀሳቀስ እንደሆነ አስረድተዋል። በዚህ በጀት ከ310 ኪሎ ሜትር በላይ የመንገድ ግንባታ ስራዎችን ለመስራት ነው ታቅዶ እንቅስቃሴ እየተደረገ ያለው 300 ኪሎ ሜትር በ አርባ ፕሮጀክቶች አቋቁም በሁሉ የክልሉ አካባቢዎች የመንገድ ጥያቄ ላላቸው ረሰቡን ተደራሽ ለማድረግ ስራ እየተሰራ ያለበት ሁኔታ ያለ በክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ የተመራው የልዑካን ቡድን በግሼን አካባቢ ከሚኖሩ የህብረተሰብ ክፍሎች ጋር ውይይት ያደረገ ሲሆን ነዋሪው ከሰሜን ኢትዮጵያና ከምዕራባዊው የአማራ አካባቢዎች ለሚመጡ ምእመን መንገዱ መሰራቱ ጠቃሚ ቢሆንም ለረጅም ዓመታት ምላሽ ሳያገኝ የቀረውና ከደቡባዊ ኢትዮጵያ የሚመጣውን ምእመን የሚያስተናግደው የተለያየ ግሽን ማርያም 17 ኪሎ ሜትር መንገድ እንዲሰራላቸው ጠይቀዋል። የፌዴራሉ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሀብታሙ ተገኝ ምላሽ ሰጥተዋል። በዚህ ዓመት ስራውን እናስጀምራለን፣ ተስፋ እናደረጋለን። እናንተም በጸሎት ልትረዱን ይገባል እንግዲህ እንዲሳካ ይሄ ስራ ተሰርቶ ይሄ ታላቅ ቦታ ተከፍቶ ማየት የሁላችን የኦርቶዶክስ እምነት ተከታይ ብቻ ሳይሆን የሁሉም ኢትዮጵያዊ ትልቅ ምኞት ስለሆነ ተስፋ ስለሆነ እኛም ይሄ ነገር ተከፍቶ ተመርቆ ከእናንተ ጋር በጋራ ማክበር ትልቅ ክብር እንደሆነ የሚታውቁ ነው። በዚሁ አጋጣሚ የሚያሳሰቡ ይሳካል ብዬ ያስባለሁ። ከዚህ ባሻገር ከፍተኛ የቱሪስት ፍሰት ቢኖርም የሕክምና ተቋማትና የውሃ አቅርቦት ስለሌለ መንግስት ይህን ችግር ይፍታለን ሲሉ ተደምጠዋል ነዋሪዎቹ የክልሉ ርዕሰ መስተዳደር አቶ አስገንጥሮ ደህም ጥያቄያቸውን እንደ ቅደም ተከተሉ ለማስተናገድ ዝግጁ መሆናቸውን አረጋግጠዋል። ግሼን ብቻ ሳይሆን የቱሪስት መዳረሻ የሆኑ ቦታዎች ትልቁን ገቢም እንደ ሀገርም እንደ ክልልም ከቱሪዝም እያገኘን ስለሆነ ለእነዚህ አካባቢዎች ልማት እና ማስተዋወቅ ትኩረት መስጠት አለብን ብለን የሰራ ነው። የውሃና የሕክምና ጉዳይ ብዙ ሰውን ወደዚህ ስለሚመጣ ሕክምና ማግኘት አለበት። ስለዚህ አካባቢ ለማልማት ከፈለግ የሕክምና ጉዳይን ማዘጋጀት ይጠበቅብናል። እነዚህም ስንመለሰ መስከረምና ጥር 21 በሚከበረው የግሸን ደብረ ከርቤ በዓል እስከ ሁለት ሚሊዮን የሚጠጋ ምዕመንና 10 ሺህ የሚደርስ ተሽከርካሪ በአካባቢው ይሰፍራል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።